አዲስ አበባ ውስጥ ዛሬ የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃ ጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ለሀገር ውስጥና ለውጭ ባለሀብቶች ሰፊ የስራ ዕድል እንደሚከፍት ተገልጧል። የፊታችን የካቲት ስራ ይጀምራል የተባለው የአዲስ አበባ ጅቡቲ የባቡር አገልግሎት ለአገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት ከፍተኛ አስተዋጽኦ ሊያበረክት እንደሚችልም ተነግሯል። መለስካቸዋማ ተጨማሪ ዝርዝር አለው። ኦሪጂን አፍሪካ 2015 የተሰኘው የጥጥ የጨርቃጨርቅና አልባሳት አውደሪ ዛሬ ረፋዱ ላይ ሲከፈት ንግግር ካደረጉት የመንግስት ባለስልጣናት መካከል የኢትዮጵያው የኢንዱስትሪ ሚኒስትር አቶ አህመድ አብተው የአውደሪውን በአሁኑ ወቅት መከፈት ሀገሪቱ ለሁለተኛ ጊዜ ለጀመረችው የእድገትና የለውጥ እቅድ መልካም አጋጣሚ መሆኑን አውስተው በተለይም ይህ ኢንዱስትሪ የሚፈጥረውን ሰፊ የስራ እድል አመላክተዋል። ኦሪጅን አፍሪካ 2015 የተሰኘው አውደሪ የሚፈጥረው እድል ከፍተኛ እንደሆነም ገልጸዋል። ኦሪጂን አፍሪካ 2050 ፕሮቫይደስ ኦሪጂን አፍሪካ 2015 ባለሀብቶችን ለመሳብ አቻ የማይገኝለት መድረክ ነው። በአህጉሪቱ ውስጥ ከሚካሄዱ ታላላቅ የንግድ ኤክስፖዎችም አንዱ ነው። እዚህ የሚገኙ አንዳንድ ባለድርሻዎችን በሚመለከት ይህ መድረክ ለውጭም ሆነ ለሀገር ውስጥ የንግድ አካላት የሚፈጥረውን ዕድል መገመት ይቻላል። ኦሪጂን አፍሪካ 2015 አውደሪ በአፍሪካ መሰናዳት ከጀመረ ይሄው ለአምስተኛ ጊዜ መሆኑም ታውቋል። አውደሪው ለአፍሪካ የጥጥ የጨርቃ ጨርቅ ከቆዳና ከልዩ ልዩ ጥሬ ዕቃዎች የሚሰሩ የቤት ማስዋቢያ ቁሳቁሶች ማስተዋወቂያ ዋና መድረክ መሆኑም በብዙዎቹ ይጠቀሳል። አውደሪው በምርት መገኛነትና በመዋዕለ ንዋይ መዳረሻነት የሚያገለግል ገዢዎች፣ ነጋዴዎች፣ መዋዕለ ንዋይ አፍሳሾችና የአውደሪ ባለሙያዎችን በአንድነት የሚሰበስብ የታሰበበት መልካም አጋጣሚ እንደሆነም አዘጋጆቹ ያስረዳሉ። አቶ አህመድ አብተውም በንግግራቸው ይህን በማስታወስ ይሆናል። ይህ ሁነት ከአያሌ ሀገሮች ውሳኔ ሰጪዎችንና የንግድ ሥራ መሪዎችን በአንድነት አገናኝቶ ከአፍሪካ ዲዛይነሮችና ኢንዱስትሪዎች ጋር ትላልቅ ውሎችን ለመዋዋል የሚያስችል ነው ያሉት የሀገሪቱ ፕሬዚዳንት ዶክተር ሙናቱ ተሾመ ይህንኑ አውደ ርዕይ ሲከፍቱ ባደረጉት ንግግር ሀገሪቱ አቅደዋለች ላሉት መሠረታዊ የኢኮኖሚ ለውጥ ይህ ኢንዱስትሪ ያለውን ሚና በአጽንኦት ጠቅሰውታል። በተለይም ለዚህም ሆነ ለሌሎች የሀገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት የሚረዱ ናቸው ያሏቸውን ግንባታዎችም ዘርዝረዋል። ሁለተኛው የእድገትና የለውጥ እቅዳችን የኃይል የመንገድ አውታሮችን የባቡር ሐዲዶችንና ቴሌኮሙኒኬሽንን ይበልጥ በማስፋፋት ላይም ያተኩራል። ወደ ጅቡቲ የሚያደርሰው የባቡር መስመር በመጪው የካቲት ሥራ ይጀምራል። ይህ ለኢንዱስትሪያችን ዓለም አቀፍ ተወዳዳሪነት ከፍ ያለ አስተዋጽኦ እንደሚያደርግና የኢትዮጵያ ኢንዱስትሪዎች ምርትም በዓለም ገበያዎች ላይ ያላቸውን ተወዳዳሪነት የሚያሳድግ እንደሆነ ይታመናል። ፕሬዚዳንቱ የአገልግሎት ዘርፎች መስፋፋት ለማኒፋክቸሪንግ ወይንም ለፍብረካ ኢንዱስትሪ መጎልበትም አለው ያሉትን አስተዋጽኦ አውስተዋል። በተለይ በሀገሪቱ እየተገነቡ የሚገኙት የኢንዱስትሪ መናኸሪያዎች ወይንም የኢንዱስትሪ ፓርክስ የብዙዎቹን ባለሀብቶች ቀልብ መሳባቸውን በማስረጃ አቅርበዋል። ኢንዱስትሪያዊነትን ለማፋጠን የኢንዱስትሪ መናኸሪያዎችን መገንባትም አንድ ቁልፍ ተግባር ነው። በአሁኑ ጊዜ ሐዋሳ ውስጥ እየተገነባ ያለውና የፊታችን የካቲት እንደሚጠናቀቅ የሚጠበቀው የኢንዱስትሪ መናኸሪያ ትኩረት መሳብ ጀምሮ እስካሁን አርባ የሚሆኑ ዓለም አቀፍ ታዋቂነት ያላቸው ኩባንያዎች የየራሳቸውን ስፍራ ለመያዝ ተመዝግበዋል። ኦሪጂን አፍሪካ 2015 አውደ ርዕይን በማዘጋጀት ረገድ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከፍተኛ እገዛ ማድረጉም በአዘጋጆች ተገልጸዋል። በአውደሪው መክፈቻ ላይ ንግግር ያደረጉት በኢትዮጵያ የዩኤስ አሜሪካ አምባሳደር ፓትሪሻ ሀስላክ ለአፍሪካና ለኢትዮጵያ መንግስታቸው ያለውን ድጋፍ ገልጸዋልየአሜሪካ መንግስት በኢትዮጵያና በሌሎችም የአፍሪካ ሀገሮች ያለውን የማዋለንዋይ ፍሰት የአመለካከት መዛባት ለመቀየር የሚደረጉትን እንቅስቃሴ በመደገፍ ለምጣኔ ሀብት ዕድገት ቁልፍ የሆነውን የአገር ውስጥና የውጭ የመዋለ ንዋይ ፍሰትን ለመሳብ ድጋፍ ሲያደርግ ኩራት ይሰማዋል። እኛ በአፍሪቃ እናምናለን እናንተም እንደምታምኑ ስለማይ ደስተኛ ነኝ። ኦሪጂን አፍሪካ አውደሪ በኢትዮጵያ ሲዘጋጅ ይህ ለሁለተኛ ጊዜ ሲሆን ከሦስት ዓመታት በፊትም በአዲስ አበባ ሸራተን አዲስ ተካሂዱ ነበረ። በኦሪጂን አፍሪካ 2015 አውደሪ ከ185 የማያንሱ ኩባንያዎች ከ27 የተለያዩ የአውሮፓ፣ የአሜሪካ፣ የእስያ እና የአፍሪካ አገሮች ይካፈላሉ። ለሚቀጥሉት ሶስት ቀናት ከአውደሪው ጎን ለጎን በኢንዱስትሪው የተለያዩ ጉዳዮች ላይ የሚያተኩሩ ሴሚናሮች እንደሚካሄዱም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።